here at Radio Tavern የወልዲያ ዩኒቨርሲቲ ወደ ተረጋጋ የመማር የማስተማር ሂደት እንዲመለስ ጥረት እየተደረገ መሆኑን ዩኒቨርሲቲው አስታወቀ። ተማሪዎች በጸጥታ ኃይሎች ታፍኖ ተወስደዋል የሚለውን ክስ ግን በማህበራዊ ገጾች የሚስተጋባውን የአሜሪካ ድምፅ ለፖሊስ ላቀረበው ጥያቄ የሰሜን ወሎ ዞን ፖሊስ በጥፋት ከተጠረጠሩ እና በስር ከሚገኙ በስተቀር አንድም ታፍኖ የተወሰደ የለም ብሏል። ዝርዝሩን በእለቱ አብይ ርዕስ ይዘናል። በተዘዋወርንባቸው በሄደባቸው ባየንባቸው ወረዳዎች ላይ ሰዎች ሲመዘገቡ አይተናል። ሰልፎችን አይተናል። የምርጫ ጣቢያዎችን ሄደን ጎብኝተናል። ከዛ ውጭም ደግሞ በሀዋሳ ከተማ እንዲሁ የተለያዩ የምርጫ ጣቢያዎች ሄደን እየተካሄዱ ያሉ የምዝገባ ሂደቶችን አይተናል። እንግዲህ ከዛ መካከል ያየነው ከከተማው ውጭ በተለይ ባሉ አካባቢዎች የመራጮች ቁጥር በጣም ከፍተኛ ነው። አንደኛው ያየነው ነገር እሱ ነው። ሁለተኛው ነገር ከተማ መሀል ያለ የመራጮች ቁጥር ትንሽ ከታሰበው ዝቅተኛ ነው። የብሔራዊ ምርጫ ቦርድ ኮሚኒኬሽንስ ጉዳዮች አማካሪ ሶሊያና ሽመልስ ናቸው። የዚህንም ዝርዝር በመጽሔት ክፍለ ጊዜ ይዘናል። ቀን አስጥልን፣ እንደምናመሻችው ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ህዳር 1 2012 ዓ ም ስርጭታችን ጋር አስተናጋጆች አሉ አከበደና አዳኒስ ብሳየንን ከንጉሱ ታምሬና ከስርጭት መሐንዲሱ ጋር እስከ አራት ሰዓት አብረናችሁ እናመሻለን። በቅድሚያ ግን ዜናውን እናሰማለን። የወልዲያ ዩኒቨርሲቲን ወደ ተረጋጋ መማርና ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን ዩኒቨርሲቲው አስታወቀ። ተማሪዎች በጸጥታ ኃይሎች ታፍነው ተወስደዋል የሚል ክስ በማህበራዊ ገጾች እየተሰጋባ መሆኑን አስመልክቶ አሜሪካ ድምፅ ለፖሊስ ላቀረበው ጥያቄ የሰሜን ወሎ ዞን ፖሊስ በጥፋት ከተጠረጠሩና በእስር ከሚገኙ በስተቀር አንድም ታፍኖ የተወሰደ የለም ብሏል። ወደ ኋላ ዝርዝር ዘገባ ይኖረናል። በሌላ ተያያዥ ዜና በወልዲያ ዩኒቨርሲቲ ተማሪዎች ላይ የተፈጸመ ግድያ ስልጣንን በአቋራጭ መንገድ ለመያዝ በሚያሴሩ ኃይሎች እየተደረገ ክፉ አድራጎት ነው ሲል የኦሮሞ ፌዴራላዊ ኮንግሬስ ኮነነ። በየትኛውም ሀገሪቱ ክፍል ለዚህ አስከፊ ድርጊት አጻፋ እንዳይፈጸምም ተማጽኗል። የድርጅቱ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነ ገምታ በድርጊቱ ወደ ነበሩበት የስልጣን ዘመን ለመመለስ ያለሙ አካላት እጅ አለበት ሲሉ ነው የተቹት። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እሳቸውን ኢላማ ባደረገው የምርመራ ሂደት ላይ ትላንት እሁድ አዲስ የቃላት ጥቃት ከፍተዋል። አሳፋሪ ነው ብለውታል። ዲሞክራቶች ሪፑብሊካውን ሊጠይቋቸው የሚፈልጉ ምስክሮችንና እያገዱ ነው ሲሉ አማረዋል። ካፒታል ሂል በተባለው የዩናይትድ ስቴትስ ምክር ቤት ሕንፃ ውስጥ ከቅርብ ሳምንታት ወዲህ በዝግ ስብሰባ ቃላቸውን የሰጡ ባለስልጣኖች ምስክርነትን በሚመቻቸው መልክ ለውጠውታል ሲሉ ትራምፕ አዳም ሼፍን ከሰዋል። ያቀረቡት ማስረጃ ግን የለም። ይህን ያሉት ዛሬ ኒውዮርክ ከተማ በተደረገው የአርበኞች ቀን በዓል ከመገኘታቸው በፊት በትዊተር ባስተላለፉት መልእክት ነው። እሳቸውን የመክሰሱን ሂደት የሚመሩት የተወካዮች ምክር ቤት የስለላ ክፍል ኮሚቴ ሊቀመንበር አዳም ሸፍን ሙሰኛ ፖለቲከኛ ብለዋቸዋል። የህግ ተወካዮች ምክር ቤት አፈጉባኤ ናንሲ ፔሎሲን ደግሞ የዋይት ሀውስ ባለስልጣኖች በርስልጣኖች አሳፋሪና መሰረተ ቢስ ክትትል ባሉት ምርመራ ላይ ቃላቸውን እንዲሰጡ ይፈልጋሉ ብለዋል። ዲሞክራቶች የሚበዙበት የተወካዮች ምክር ቤት ባወጣው ፕሬዚዳንቱን የመክሰስ ህግ መሰረት ትራምፕ የጠበቃ ውክልና እንዲኖራቸው ይደረጋል። የተወካዮች ምክር ቤት የፍርድ ኮሚቴ በቀጣዮቹ ሳምንታት ክስ ሊመሰረትባቸው ይችል እንደሆነ በሚያሰላስልበት ወቅትም ሆነ የተወካዮች ምክር ቤት ሊከሳቸው ወስኖ ጉዳያቸው ሪፐብሊካውያን በሚበዙበት የህግ መወሰኛ ምክር ቤት ለፍርድ ቢቀርብ ጠበቃቸው ይወክላቸዋል ማለት ነው። አድማጮች ቀደም ብለን ወዳደረስናችሁ ዘገባ ጋር የተያያዘ አንድ መግለጫ ደርሶናል። በኦሮሞ ፌዴራሊስት ኮንግረስ የቀረበ ነው። የኦሮሞ ፌዴራላዊ ኮንግሬስ ኦፌኮ አመሻሹ ላይ በጽሁፍ ባሰራቸው መግለጫ ጥቅምት 29 2012 ዓ ምት በወልዲያ ዩኒቨርሲቲ በሚማሩ የኦሮሞ ተማሪዎች ላይ የተፈጸመ ግድያ ነው ያለውን ድርጊት በአቋራጭ ስልጣን ለመያዝ በሚያሴሩ ኃይሎች የተከናወነ ነው ሲል ያወግዛል። ሕዝብን እርስ በርስ በማጋጨትና በማፈናቀል በአቋራጭ ስልጣን ለመያዝ የሚደረገው ሴራ የአገሪቱን ህዝቦች ወደማያባራ ጦርነት ከማስገባት የተሻለ ፋይዳ እንደሌለውም ፓርቲው ያለውን እምነት ገልጿል በመቀጠልም በሕገ ወጦች ተፈጽመዋል ያለውን የተማሪዎች ግድያ ድብደባና እገታ አውግዟል ድርጊቱም ጨለማን ተገን በማድረግ የተፈጸመ ነው ብሎታል መግለጫው ይህን ይበል እንጂ ተማሪዎቹን ለይቶ ስላገታቸው ኃይል ማንነት ኦፌኮ እስካሁን መረጃ እንደሌለው የድርጅቱ የስራ አስፈጻሚ ኮሚቴ አባል አቶ ጥሩነህ ገምታ ለቪኦኤ በስልክ ገልጸዋል። ኦፌኮ በአቋራጭ ስልጣን ለመያዝ የሚያሰሩ ኃይሎች ያላቸውንም እነማን እንደሆኑ ቪኦኤ ላቀረበላቸው ጥያቄ አቶ ጥሩነህ ምላሽ ሰጥተዋል። የሕዝብ ዜና ማሰራጫዎች እና ከማህበራዊ ሜዲያዎች ለመረዳት የቻነ ነገር ብኖር ይሄ ከዲሞክራሲያዊ አግባብ ውጪ ስልጣን ለመያዝ ወይም ስልጣን ለመቆጣጠር የሚያለሙ መሆናቸውን ተረድተናል። ና የእነዚህ ሰዎች እና ቡድኖች እጅ ያለበት ይመስላል። ምናልባት እንግዲህ ወደፊት እያጣራን እገሌ ነው ወይም የዚህ ድርጅት አባል ነው የዚህ ፓርቲ እንቅስቃሴ ነው ብለን ወደፊት የምንገልጸው ይሆናል። የጽሁፍ መግለጫው አክሎም የዚህን እኩይ ድርጊት አጸፋ ለመመለስ ተብሎ በኦሮሚያም ሆነ በሌሎች የሀገሪቱ ክፍሎች ምንም ዓይነት ግጭት እንዳይፈጠር ተማጽነዋል። በመጨረሻም መንግስት ወንጀለኞችን ለህግ እንዲያቀርብ በሀገሪቱ ለሚገኙ ዩኒቨርሲቲዎችም አስፈላጊው ህጋዊ ጥበቃ እንዲደረግላቸው ጥሪ አቅርበዋል። መለስ ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ሆንግ ኮንግ የሚካሄደው ዲሞክራሲን የሚደግፍ ተቃውሞ እየተባባሰ በሄደበት በአሁኑ ወቅት አንድ ተቃዋሚ በተተኮሰበት ጥይት ተመትቶ ከባድ የመቁሰል አደጋ መድረሱ ተዘገበ። አንድ ፖሊስ ነጭ በለበሰና ጭምብል ባጠለቀ ሰው ላይ ጠመንጃውን ወድሮ ሊያስረው ሲሞክር የቪዲዮ ምስል ያሳያል። ከዚያም ጥቁር የለበሰ ተቃዋሚ ሲጠጋቸው ፖሊሱ ሲተኩስ ነው ምስሉ የሚያሳየው። የሆንግ ኮንግ ፖሊስ አንድ ተቃዋሚ በጥይት መቁሰሉን አረጋግጧል። የሆስፒታል ባለስልጣናት እንደሚሉት የቆሰለ ተቃዋሚ በአስጊ ሁኔታ ላይ ይገኛል። ተኩሱ የተከፈተው የቻይና ግዛት በሆነችው ሆንግ ኮንግ በሳምንት ማብቂያ ላይ የሚካሄደውን ተቃውሞ አምስተኛ ወሩን በያዘበት ወቅት ነው። ጭንብል ያጠለቁ አንዳንድ ቡድኖች በርካታ የመንገድ ማቋረጫዎችን፣ የህዝብ ማመላለሻ የባቡር ሀዲዶችንም ዘግተዋል። በርካታ የንግድ ተቋማት ላይም ጉዳት ደርሰዋል። በፓሪስና ሌሎች በርካታ የፈረንሳይ ከተሞች በሺዎች የሚቆጠሩ ሙስሊም ጠል ድርጊቶችን በመቃወም አደባባይ ወጡ። በምዕራብ አውሮፓ ትልቅ ቁጥር ያለው የሙስሊም ማህበረሰብ በሚኖርባት ፈረንሳይ በትላንትናው ዕለት ከተካሄዱት የተቃውሞ ትዕይንቶች የፓሪሱን የተከታተለችው ሊሳ ብራያንት ለአሜሪካ ድምፅ ያጠናቀረችውን ዘገባ አላ ከበድ ያቀርበዋል። ቁጥሩ የበዛ የሙስሊም ማህበረሰብ አባላት የሚደርስብንን ወከባ ከዚህ በላይ መሸከም አንችልም ሲሉ ነው የሚወርደው ዝናብ ሳያግዳቸው ወደ ዋና ከተማይቱ ፓሪስ ጎዳናዎች የጠመሙት። ን ሌን ኢንቴ ላሶ ፍራ ከእህቱ ከዲጃ ጋር የተቃውሞ ትዕይንቱን አድራጊዎች የተቀላቀለው ሙሐመድ የፈረንሳይን ባህልና የአናኗር ዘይቤ የራሳችን አድርገን ሙሉ በሙሉ ከማኅበረሰቡ ጋር ተዋህደናል ብለን እናምናለን ይላል። ይሁን እንጂ ለሥራ ቅጥር በሚሄድበት ቦታ ሁሉ ስሜን እንድቀይር ይጠይቁኛል። በቅርቡ የተካሄደው አንድ የሕዝብ አስተያየት ጥናት ከ10 የፈረንሳይ ሙስሊሞች አራቱ እንዲሁ በሃይማኖታቸው ሳቢያ አድሎ እንደሚፈጸምባቸው ያምናሉ። ሌላ ጥናት ደግሞ ከ60 በመቶ በላይ መልሰጮች እስልምና ከፈረንሳይ እሴቶች ጋር የማይጣጣም እንደሆነ አድርገው ይመለከታሉ ይላል። የሦስት ልጆች እናት የሆነችው ዋፋ ተመሳሳይ ተሞክሮ እንደነበራ ትናገራለች። የሰለጠነ የኮምፒውተር ቴክኒሺያን ነች። ይሁን እንጂ እርሷ በምትሰራው ስራ ማግኘት ያለባትን እድል እንደማትጋራ ነው የምታምነው። ሰልፉን ከተቀላቀሉ በርካታ ሙስሊም ላልሆኑት መካከል ደግሞ የስድሳ ስምንት ዓመቷ ጁሊያ ፈርናንዴስ አንዷ ናቸው። እሷ የአሁኑን የአየር ንብረት የአሁኑ የሚታየውን ሁኔታ ከናዚዎች በፊት በ1930ዎቹ ከታየው ጸረ ሴማዊነት ጋር ይመሳሰላል ነው የሚሉት። አድማጮች፣ የምሽት ዜናችን እዚህ ላይ ያበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዳነች ተሳየንን በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3ና እንዲሁም በናይል ሳት ከምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሰረት ታዲያ ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እናሰማችሁ። የሰልፉ መልእክት ሴቶች ላይ የደረሰ ስላለው ጥቃት በሙሉ ድምጻችንን ለማሰማት ነው። ሴቶች ላይ እየደረሰ ያለው ጥቃት ይቁም ነው። በትግራይ ክልል በሴቶች ላይ የሚደርሱ ጥቃቶችን ለመቃወም ትላንት በመቀለ ከተማ ከተካሄደው ሰልፍ አስተባባሪዎች አንዷን ድምፅ ነው ያሰማ ናችሁ። ሙሉ ዘገባው በሁለተኛው አጋማሽ ክፍለ ጊዜያችን ይቀርባል። አሁን የዕለት አብይ ርዕስ የወልዲያ ዩኒቨርሲቲን ወደ ተረጋጋ የመማር ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን የዩኒቨርሲቲው አመራሮች አስታወቁ። ተማሪዎች በጸጥታ ኃይሎች ታፍኖ ተወስደዋል የሚል ክስ በማውሬ ገጾች እየተስተጋባ መሆኑን አስመልክቶ የአሜሪካ ድምፅ ለፖሊስ ላቀረበው ጥያቄ የሰሜን ወሎ ዞን ፖሊስ በጥፋት ከተጠረጠሩና በስር ከሚገኙ በስተቀር አንድም ታፍኖ የተወሰደ የለም ብሏል። አድማጮች፣ ይሄ የዕለቱ አብይ ርዕሳችን ነው። ዘገባው እንደደረሰ እናቀርባለን። አሁን ከዚሁ ጋር ወደ ተያያዘ የመጽሔት ርዕስ እንሻገር። የክልሉ መንግስት የጀመረውን ህግ የማስከበር ስራ ሌሎች ክልሎችና የፌዴራል መንግስት ሊከተሉት ይገባል ሲሉ የአማራ ክልል ርዕሰ መስተዳድር አቶ ተመስገን ጥሩነህ ተናገሩ። ለሁለት ቀናት ያህል ሲካሄድ የቆየው የአማራ ክልል ምክር ቤት አስራ አራተኛ መደበኛ ጉባኤ በወቅታዊ ጉዳዮች ዙሪያ ተወያይቶ አቅጣጫ በማስቀመጥ የተለያዩ ሽመቶችና አዋጆችንም በማጽደቅ ተጠናቋል ትለናለች ጉባኤውን፣ ተከታተለችው አስቴር ምስጋናው ከባህር ዳር። የአማራ ክልል ምክር ቤት 14ኛ መደበኛ ጉባኤውን ለሁለት ቀናት ሲያካሄድ ቆይቶ ዛሬ አጠናቋል። ጉባኤው የክልሉ መንግስት በበጀት ዓመቱ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ የተከናወኑ ዋና ዋና ተግባራትን በሪፖርት መልክ ቀርበው ተወያይቶባቸዋል። የወደፊት ማቅጣጫ አስቀምጧል። የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ በተለይ የክልሉን ሰላምና ደህንነት ለማረጋጋት የጸጥታና የሚልሻ ኃይሉን የማጠናከር ስራ መሰራቱን ለክልሉ ምክር ቤት ባቀረቡት ሪፖርት ገልጸዋል። በዚህም በማዕከላዊ ጎንደር ዞን ከቅማንት ማንነት ጋር በተያያዘ እንዲሁም በሰሜን ሸዋ ዞን እና በኦሮሞ ብሔረሰብ ዞን የተከሰቱ ግጭቶችን የብሔር መልክ ለማስያዝ የተደረገውን ጥረት የማክሸፍ ስራ ተሰርቷል። ዘላቂ መፍትሄም ለማምጣት ጥረት እየተደረገ መሆኑን አብራርተዋል። የክልሉ መንግስት የህግ የበላይነትን ለማስፈን እስካሁን በታዩ ግጭቶች የተጠረጠሩ አጥፊዎችን ለህግ እያቀረበ ይገኛል። ይህ ተግባርም በሌሎች ክልሎች እንዲተገበር ያላቸውን ጽኑ ፍላጎት አንጸባርቀዋል። ከክልሉ ውጭ በተለያዩ የሀገራችን ክፍሎች በተለይ की गोरमियां सद्यालय श्रुक की दलाकी चिकनों में भवाना तो तो चार ना भेद नौ नौ अच्छे आग्राम करना चाहिए በውስጡ ያለውን ቁርጠኝነት ተግባራዊ እንቅስቃሴ በሌሎች ክልሎችን እንዲፈጸም ይፈልጋል እዚህም አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑ በዚህ አጋጣሚ ለመግለጽ እወዳለሁ። በጉባኤው ከትናንትና በስቲያ በወልዲያ ዩኒቨርሲቲ የተከሰተውን ግጭት አስመልክቶ የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ አገኘው ተሻገር የግጭቱን መንስኤ እንዲህ አብራርተው ነበር። ወልዲያ ዩኒቨርሲቲ ላይ ተማሪዎች ኳስ ምልክቱ አመች ነው ኳስ ጨዋታ ምልክት በሀገራችን ለሞት ይቻለ በውጭ ሀገር

gada da a bayyana cuta da guje samun yadda da የሚንቀሳቀሱ አይኖችን በመታገል በኩል የምክር ቤት አባላት ሆነ በዛ ጊዜላችን ይህንን በመታገል እንዲያስደ እንዲሰባበር እዚ አጋጣሚ ማስተላለፍ እፈልጋለሁ። የሰኔ አስራ አምስቱን የምርመራ ውጤት በተመለከተ ከአባላት ለተነሳው ጥያቄ ማብራሪያ የሰጡት የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ፣ አቶ አገኘው ተሻገር የሚከተለውን ነበር የተናገሩት። ሰኔ አስራ አምስት ላይ የተፈጸመ ምክር

አድራጊዎችና ለድርጅቱ ተባባሪ የሆኑ ሰዎች ለሁቱ ተሰር ጉደው ምርመራው ተጠናቅቆ አሁን ትንቤት የሚመሰረትበት ይገኛል። ወንጀሉ ታክሮ የመፈጠረ ወንጀል ነው። ወንጀሉ ሰበኪሂደት ላይ የተመሰረተ ስልጣን ፍለጋ ላይ የተመሰረተ ወንጀል ስለሆነም፣ በዚህ አሰብ ይህ ወንጀል አጣርተን ለህዝብ ለማቀብ ማናቸው በሚዲያ የወንጀሉን አፈጣጠር በተመለከተ መግለጫ ከሰላሳ አራት የማያምን የምርመራ አጣሪ አጣሪዎች ከሰማንያ አምስት ፐርሰንት በላይ ወንጀል ምርመራውን የሚያጣሩ የእኛ ፖሊሶችና የእኛ ጣቢያ ያለግ ናቸው ብለውለም የዚህ ወንጀል አፈጻጠርና ድርጊት በቅርቡ በሚዲያ መግለጫ ይሰጣል። እዚህ መሰረታ በወንጀሉ ዝቅተኛ ተሳፎ የነበራቸውና በወንጀሉ ተጠርጠው ነገር ግን የዋስትና መብታቸው ሊከበር ያለው የሚገቡ ሰዎች ደግሞ በዋስትና መብታቸው ለሁለት ቀናት ሲካሄድ የቆየው ጉባኤ የሰባት አመራሮችን የአራት ዳኞችንና የምክር ቤቱን የማሻሻያ አዋጅ አጽድቋል። ከዚህ በተጨማሪ ጥረት ኮርፖሬት ተጠሪነቱ ለማን ይሁን በሚለው ጉዳይ ጉባኤው የተወያየ ሲሆን የህዝብ ሀብት ስለሆነና ከዚህ በፊትም የአሰራር ግልጸኝነት ስለነበረበት ከዚህ የተሻለ የስራ እድል ለመፍጠር እንዲያስችል ተጠሪነቱ ለክልሉ ምክር ቤት እንዲሆን በጉባኤው በአብላጫ ድምፅ ተወስኗል። የአሜሪካ ድምጽ ሬዲዮ፣ አስቴር ምስጋናው ባህር ዳር። አስቴርን ለዘገባው እናመሰግናለን። ሰሞኑን በወልዲያ ዩኒቨርሲቲ በተከሰተው ግጭት የሁለት ተማሪዎች ነፍስ መጥፋቱና ቁጥራቸው አስር የሚደርሱ ሌሎች መጎዳታቸውን ዜና ተከትሎ ዛሬ በኦሮሚያ ክልል በሚገኙ የዩኒቨርሲቲና ሁለተኛ ደረጃ ትምህርት ቤቶች ተማሪዎች ሰለማዊ ሰልፍ አካሂደዋል። በወለጋና በደንቢዶሎ ዩኒቨርሲቲዎች የረሃብ አድማ ያደረጉ ተማሪዎች መኖራቸውም ተዘግቧል። በኮተቤ የመምህራን ኮሌጅ በአምቦና ሌሎች ከፍተኛ ትምህርት ተቋማትም ሰላማዊ ሰልፍ እየተካሄደ ሲሆን በሻሽመኔ እና ሌሎች የኦሮሚያ ከተሞች የሚገኙ ትምህርት ቤቶች ውስጥ ተማሪዎች በሰላማዊ መንገድ ድምፃቸውን ሲያሰሙ ዋላቸው ተገልጿል። የኦሮሚያ ዘጋቢያችን ፀሐይ ዳምጠው የክልሉን የጸጥታ ቢሮ ኃላፊ ኮሎኔል አበበ ገረሱን በጉዳዩ ዙሪያ አነጋግራ ዘገባ አጠናቅራለች። ሰሞኑን በወልዲያ ዩኒቨርሲቲ በተከሰተው ግጭት የሁለት ተማሪዎች ሕይወት መጥፋቱና የተጎዱ ተማሪዎች መኖራቸውን ተከትሎ ዛሬ በኦሮሚያ ክልል በሚገኙ አንዳንድ ዩኒቨርሲቲዎችና ትምህርት ቤቶች ሰላማዊ ሰልፍ መካሄዱ ተሰምቷል። በወለጋና በደንብ ዶሎ ዩኒቨርሲቲ የረሃብ አድማ ተደርጓል። በኮቶቤ ኮሌጅ፣ አምቦና ሌሎች ዩኒቨርሲቲዎች ሰላማዊ ሰልፍ የተካሄደ ሲሆን በሻሸመኔና ሌሎች ከተሞች ትምህርት ቤቶች ውስጥ በሰላማዊ ሰልፍ የተማሪዎች ገዳዮች በሕግ እንዲጠየቁ ሲሉ ድምጻቸው መሆናቸውን አሰምቷል። በዚህ ጉዳይ ላይ የአሜሪካ ድምጽ የኦሮሚያ ጸጥታ ቢሮ ኃላፊን አነጋግሯል። ኮሎኔል አበበ ገረሱ የቢሮ ምክትል ኃላፊ ናቸው። በኦሮሚያ ክልል የሚገኙ ዩኒቨርሲቲዎች ውስጥ የመማር ማስተማር ሂደቱ በሰላማዊ መንገድ እየተከናወነ ይገኛል ብለዋል ኮሎኔል አበበ ነገር ግን ሰሞኑ በወልዲያ ዩኒቨርሲቲ የተከሰተውን ግጭት በመቋወም ዛሬ በክልሉ የተለያዩ ዩኒቨርሲቲና ትምህርት ቤቶች ውስጥ በሰላማዊ መንገድ ድምጻቸውን አሰምተዋል ስሉ ተናግሯል። ምክትል ኃላፊው ኦሮሚያ ውስጥ በሚገኙት ከፍተኛ የትምህርት ተቋማት ውስጥ የመማር ማስተማሩ ሂደት በሰላማዊ መንገድ ቀጥሏል ነገር ግን ሰሞኑን ከትናንት በስቲያ በወልዲያ ዩኒቨርሲቲ የተከሰተው ነገር የኦሮሞ ተማሪዎችን አስኮርፏል። በዚህ የተነሳም አንዳንድ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች እና በተለያዩ ቦታዎች ድምፃችን ይሰማ ብለው ወጥተዋል። ይሁን እንጂ አንድ የሚደረገው ትልቁ ነገር የእኛን ሰዎች በየቦታው የሚገሉት ዓላማው ኦሮሞ በሰላም እንዳይማር፣ ኦሮሚያ ውስጥ መረጋጋት እንዳይኖር የቤት ሥራ ሰጥቶን ብጥብጥ ውስጥ እንድንገባ መንገድ እንዲዘጋ ሌላ ብሔር ተወላጅ እንዲገደል ተፈልጎ ነው። ኮሎኔል አበበ አክሎ በየቦታው በኦሮሞ ተወላጆች ላይ ያነጣጠረ ጥቃት ለማድረስና የክልሉን የርብሻ አውድማ ለማድረግ የሚሰሩ አካላት አሉ። ተማሪዎችም ሆኑ የክልሉ ሕዝብ ይህንን ሙከራ እንዳይሳካ በጥሞና ማየት አለባቸው ብሏል። ሮሞቀቀሱያሉሮኦሮሞን በየቦታ ለመግደል መሞከር ኦሮሞን እንዳይረጋጋ ለማድረግ መሞከር በአጽንኦት ማወቅ ያለብን ክልላችንን መበታተን ክልላችንን በደም ለማጨምለቅና ኦሮሚያና ኦሮሞን መበታተን ስለሆነ ይህንን ወጣቶቻችን መረዳት በመቻላቸው በእውነቱ በጣም ላመሰግንና ላደንቃቸው እፈልጋለሁ። አሁንም በዚሁ መልክ መጓዝ አለብን። ጠላታችን ሊሰብረን ይፈልጋል። ስለዚህ ይህን መገንዘብ አለብን። የተማሪዎች ደህንነት ለማስጠበቅ ከአማራ ክልል መንግስት ጋር እየሰሩ እንደሚገኙ የጠቆሙት ኮሎኔሩ ተጨማሪ የጸጥታ አካላት ወደ ስፍራው ተልኳል ብለዋል። ተማሪዎቹን የገደሉ አካላት ወደ ህግ ለማቅረብ እየተሰራ ነው ያሉት ኃላፊው፣ በኦሮሚያ ክልል የሚገኙ ተማሪዎች እያሳዩ የሚገኙት ጥሩ ስነምግባርም መመዝገን አለባቸው ብለዋል። ለአሜሪካ ድምጽ ጸሐይ ዳምጦ ነኝ ከአዲስ አበባ። ጸሐይ ዳምተውን ዘገባው፣ እናመሰግናለን። አድማጮች ተከታዩ ወደ ሐዋሳ የሚያሻግረን ዘገባ ነው። የሲዳማ ውሳኔ ህዝብ ምርጫ ጣቢያና የመራጮች ካርድ እጥረት ስለተፈጠረ ተጨማሪ ካርድ የማሳተምና የምርጫ ጣቢያዎችንም የመጨመር ስራ እንደሚሰራ ምርጫ ቦርድ አስታወቀ ይላል። በመጀመሪያዎቹ ሁለት ቀናት ብቻ ከአንድ ነጥብ ሶስት ሚሊዮን በላይ መራጮች የተመዘገቡ ሲሆን በሐዋሳ ከተማ ምስራቅ ክፍለ ከተማ የምርጫ ካርድ ለመዝረፍ ከተደረገውና ፖሊስ ከተቆጣጠረው ውጪ ሌላ የጸጥታ ችግር እንዳልገጠመውም ምርጫ ቦርድ ገልጧል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘር ሶላና ሽመልስ ከሐዋሳ ከተማ ይልቅ በገጠር የምርጫ ጣቢያዎች ከፍተኛ ቁጥር ያለው መራጮች መመዝገባቸውን ገልጸዋል። እኛም በተዘዋወርንባቸው በሄደባቸው ባየንባቸው ወረዳዎች ላይ ሰዎች ሲመዘገቡ አይተናል። ሰልፎችን አይተናል። የምርጫ ጣቢያዎችን ሄደን ጎብኝተናል። ከዛ ውጭም ደግሞ በሐዋሳ ከተማ እንዲሁ የተለያዩ የምርጫ ጣቢያዎች ሄደን እየተካሄዱ ያሉ የመዝገባ ሂደቶችን አይተናል። እንግዲህ ከዛ ማካከል ያየነው በከተማ ውጭ በተለይ ባሉ አካባቢዎች የመራጮች ቁጥር በጣም ከፍተኛ ነው። አንደኛው ያየነው ነገር እሱ ነው። ሁለተኛው ነገር ከተማ መሀል ያለው የመራጮች ቁጥር ትንሽ ከታሰበው ዝቅተኛ ነው። አጠቃላይ እስካሁን የተመዘገበው ሰው ቁጥር እስከ ትላንትና ወደ ማታ ድረስ አንድ ነጥብ ሶስት ሚሊዮን አካባቢ ነው። በአንዳንድ ምርጫ ጣቢያዎች የተመዝጋቢዎች ቁጥርና ምርጫ ቦርድ ለእያንዳንዱ ጣቢያ ስራቸው ካርድ ቁጥር ባለመመጣጠኑ ጉድለት ተስተውሏል። ጉድለቱን ለመሙላት ምርጫ ቦርድ ካርድ ማሳተምና በምርጫ ዕለት ስራ ላይ የሚውል ጣቢያዎችንም የመጨመር ስራ እንደሚሰራ ወይዘሪት ሶሊያና አስታውቀዋል። የምርጫ ጣቢያ አንድ ሸመት ሶስት ይመዘገባል ብለን ነው የምንጠብቀው። በአማካይ ማለት ነው እያንዳንዱ ምርጫ ጣቢያ ላይ ምርጫ ጣቢያዎችም ሲደለደሉ እንደዛ ነው የተደለደሉት። አንዳንድ ቦታዎች ላይ ከነዚ ድልደላ በተጨማሪ የመራጮች ቁጥር ጀምሮ ተገኝቷል። ስለዚህ እንደዛ ስለሆነ ሁለት ነገሮች ነው የምናርገው። አንደኛው ለሚያስፈልገው የምርጫ ካርድ መራጮች ምዝገባ መቋረጥ ስለሌለበት እንልካለን። ነገር ግን ያ ማለት ምን ማለት ነው? ሌላኛው የሚያመጣው ተጽዕኖ የምርጫ ቅለት፣ ምርጫ ሊመርጡ የሚመጡ ሰዎች ቁጥር ከተገመተለት ይጨምራል ማለት ነው። ስለዚህ የድምጽ መስጫ ወረቀት ህትመት ላይ ለውጥ ማድረግ እንዳለብን ያሳያል። ከዛ ሲቀጠል ደግሞ የምርጫ ጣቢያ ራሱ እነዚህ የምርጫ ጣቢያዎች ከፍተኛ ቁጥር ያላቸው የምርጫ ጣቢያዎች ለፍጥነት ሲባል ምናልባት አንድ ቦታ ላይ የሚያስተናግዱትን ሰው ቁጥር ለመቀነስ ሲባል ተጨማሪ ምርጫ ጣቢያዎች መክፈት ሊኖርብን የሚችልበት ሁኔታም ይሰጥሻል። በተለይ ለምርጫው ቀን ማለት ነው፣ ምርጫ የድምጽ መስጫው ቀን ላይ። ስለዚህ የድምጽ መስጫ ቀን ሰው እየገባ ድምጽ እየሰጠ ስለሆነ የሚወጣው በጣም ብዙ ሰዎችን ማስተናገድ የማይቻል ከሆነ ጊዜው ቀኑ እንዳይበቃ የተመዘገቡ ሰዎችን እንዳይቀሩ እንደዛ ሲባል እንደዛ አይነት ተጨማሪ ምርጫ ጣቢያዎችን መክፈት ወይም ምርጫ የሚሰጥበት ወቅት ላይ አንድ የተመዘገቡበት ቦታ እንዳለ ሆኖ ድምጽ ለመስጠት ግን እዛው አካባቢ ሌላ ድምጽ መስጫ ቦታዎችን የማመቻቸት ስራ መስራት እንዳለብን አውቃ ተመዘገቡባቸው ያሉ ቦታዎች እንዳይጨናነቁ ምን መደረግ አለበት የሚለውን ነው። ምናልባት የተወሰኑ ቦታዎች ላይ አሁን ካለን አንድ ስ ተጨማሪ ምርጫ ጣቢያዎች ለመክፈት ልንገደድ እንችላለን። ያው ምናሳብቀው ይሆናል ዞሮ በአዋሳ ከተማ ምስራቅ ክፍለ ከተማ የምርጫ ካርድ ለመዝረፍ ከተደረገ ወንጀልና ፖሊስ ከተቆጣጠረ ውጭ ሌላ የጸጥታ ችግር አልገጠመንም ብሏል። በምሽት ላይ የምርጫ ጣቢያው አካባቢ የሚጠብቁ ፖሊሶች ወደዚ የሚጠጋ መኪናና ሰቦች አይተው እንደነበረ እና ከዛ በኋላ እነሱን ደግሞ ለመከላ ማስቆም እርምጃ ወስደው እንደነበር ከዛም በኋላ ደግሞ ቁጥጥር ስር ብለው ሰዎቹ እየጠየቁ እንደሆነ አይተናል። የዘርፊያ ሙከራ ነው ብሏል የዋሳ ፖሊስ። እኛ ራሳችን ኢንቨስቲጌት አናደርግም። እንደዚ አይነት ጉዳዮች ሲኖሩ ቦታው ላይ ያለ የጸጥታ አካል ነው እንዲ አይነት ነገሮችን የሚያው። ከዚያ ውጭ ምንም አይነት የጸጥታ ችግር አልደረሰብንም። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳ ወይዘሮች ብርቱካን ሚደቅሳን የያዘ ቡድን የመስጌት ያደረገ ሲሆን የተከለከሉ ድርጊቶች መፈጸማቸውና የእርምት እርምጃ መወሰዱንም ወይዘሮ ሶሊያና ገልጠዋል። ሂደቱን አስመልክቶ መከናወን ያለባቸው በቅድ መደረግ ያለባቸው ነገሮች ምንድን ናቸው? ምርጫ ጣቢያ ውስጥ መገኘት ያለበት ማን ነው? ምርጫ ጣቢያ ዙሪያ መገኘት ያለበት ማን ነው? መሆን ያለባቸው የሌለባቸው የተከለከሉ ተግባራት ምንድን ናቸው የሚለውንም ነገር አብረን አይተናል። ለመጀመሪያ ቀናት ላይ የታዩ ናቸው። ለምሳሌ የምርጫ ጣቢያ ውስጥ ባነሮች መስቀል ወይም የተሰቀሉ ባነሮች ሲያዩ አስፈጻሚዎች ዝም ማለት የመሳሰሉት እንዲህ ዓይነት ችግሮች ነው። ሙሉ ለሙሉ ቀርፈናል። ሁሉም ቦታዎች ላይ ምንም አይነት ባነር ማስታወቂያ፣ የማይገባው ሰው ምርጫ ጣቢያ ውስጥ መገኘት የመሳሰሉት ነገሮች የመጀመሪያው ቀን ላይ እና ሁለተኛው ቀን ላይ በተደጋጋሚ የታዩ ሰዎች ሁሉ የጠየቋቸው የነበሩ ነው። እኛም በየሄድንባቸው ቦታዎች ባየነባቸው ቦታዎቹ ላይ አስተባባሪዎቻችንን ነግረን እንደዛ አይነት ማስተካከያዎች እንዲደረጉ አድርገናል። ለቅስቀሳው የተፈቀደው ቀን መጠናቀቁን ተከትሎም ከአሁን በኋላ መቀስቀስ እንደማይቻልና ለመራጮች አስፈላጊ የሚባሉ መረጃዎችን የመስጠት ስራዎች እንደምከናወኑም ተናግሯል። የስራ ማዞን አስተዳደር የሕዝብ ግንኙነት ኃላፊ አቶ ገነና በራም ከምርጫ ቦርድ ጋር በመሆን የተፈጠረው ለመብለት ለመሙላት እየሰሩ መሆናቸውን ተናግሯል። በአንዳንድ ጣቢያዎች አካባቢ የካርድ እጥረት እየገጠመን ስለሆነ ምን እናደርግ የሚለውን ኮሚኒኬት የምናደርገው ነገር ግን እስካሁን ያለን ኮሚኒኬሽን ጤናማ ነው። ስለዚህ በቅንጅት እየተሰራ ስለሆነ ክፍተቶች ሲኖሩ፣ እንደዚህ አይነት ጉድለቶች ሲኖሩ እየሞሉ የሚሄዱበት ሁኔታዎች ይኖራሉ ብዬ አስባለሁ። እነሱም አጠገባችን ስላሉ እንግዲህ ክፍተት ሳይፈጠር ቶሎ ቢጠናቀቅ የሚል ነገር ከእነሱ ጋር ኮሚኒኬት እያደረግን ስለሆነ ብሱም ችግር ይፈጥራል ብዬ አላስብም። የምርጫ ካርድ በመስረቀ ወንጀል ተጠርጥረው በቁጥጥር ስር የዋሉ ግለሰቦችን በማስመልከት የተጣራ መረጃ እንዲነግሩን የጠየቅናቸው የአዋሳ ከተማ ፖሊስ መምሪያ ኃላፊ ምክትል ኮማንደር ኢዮባ ቤቶም ምርጫ ቦርድ ተፈጥሮ ነበር ያለውን ችግር አናውቀውም ብሏል። ችግር ስለመኖሩ እኔ መረጃ የለኝም። በፍጹም እንደዚህ ዓይነት ነገር የለም። አዋሳ ውስጥ በዚህ ምክንያት የታሰረ ሰው የለም። ለምን አሁን አንተ ያልከኝ ያለው ነገር እንግዳ የሲዳማ ውሳኔ ህዝብ የመራጮች ምዝገባ በሐዋሳ ከተማና በሲዳማ ዞን ገጠር ምርጫ ጣቢያዎች ቀጥሏል። ተመዝጋቢዎች ለቪዮኤ እንዳሉት ህገ መንግስታውና ዲሞክራሲያዊ መብታቸውን እውን የሚያደርጉበትን እድል አግኝቷል። በ1692 ጣቢያዎች በ6000 ገደማ አስፈጻሚዎች እየተከናወነ ያለው ምዝገባው ዛሬ አምስተኛ ቀን የያዘ ሲሆን እስከ ህዳር 6 2012 ዓ.ም ይቀጥላል። የውሳኔ ህዝብ ምርጫም በወሩ በአስረኛው ቀን ይከናወናል ተብሎም ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ አዋሳም ዮናታን ዘቢዎስን ለዘገባው እናመሰግናለን። የስቱዲዮ ሰዓታችን የመጀመሪያውን አጋማሽ ለጊዜ ወደ ማጠናቀቁ መቃረባችንን ያመላክታል። ታዲያ ወደሚቀጥሉ ዝግጅቶች ከመመለሳችን በፊት እዚህ ግድም የሙዚቃ ፋታ ብንወስድ አዳነች፣ ምን ይመስልሻል? መልካም ነው። ምንቻውን ትገምቻለሽ? አልገመትኩም። ማን ነው? ወንዲ ማክ ነው። አባ ፈርዳ እያለ የሚጫወትልን ጀምሯል ዜማ Thank you. अंत तक तो भी करने बने बंदे नहीं हो पाएंगे तेरी ज़िद में मरे ज़्यादा सुना न तब मैंने उम्मीद ना ओल्ड बच्चनों ये गाता होगा दस दंपति लम्हा तीन मशीनों मंगा दाई दम और चाँद में शर्ट के परसों فقال سيدنا سبحانه سبحانه سبحانه سبحانه سبحانه سبحانه سبحانه سبحانه سبحانه سبحانه سبحانه سبحانه سبحانه سبحانه You can be ربعون ربعون ربعون ربعون ربعون ربعون ربعون ربعون ربعون ربعون ربعون ربعون ربعون ربعون ربعون I'm a nigga myself, and i I'm

የወልዲያ ዩኒቨርስቲን ወደ ተረጋጋ የመማር ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን ዩኒቨርስቲው አስታወቀ። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ እሳቸውን ኢላማ ባደረገው ምርመራ ሂደት ላይ ትናንት እሑድ አዲስ የቃላት ጥቃት ከፍተዋል። አሳፋሪ ነው ብለውታል። ዲሞክራቶች ሪፑብሊካውያን ሊጠይቋቸው የሚፈልጉ ምስክሮችን እያገዱ ነው ሲሉም አማረዋል። የተባበሩት መንግስታት ድርጅት የኢራቅ እርዳታ ተልኮ መንግስት ለተቃውሞው የሚሰጠው ምላሽ ፈጣንና ተጨባጭ ውጤት ያለው መሆን አለበት ሲል ትናንት አስጠንቅቋል። ለአንዳንድ የተቃዋሚዎቹ ጥያቄዎች ምላሽ ሊሆን የሚችል ፍኖተ ካርታ ለማቅረብም ፍላጎት እንዳለው ተቃውሞው የተነሳው ባለፈው ጥቅምት ወር ነው። ህንድ ውስጥ ባለፈው ሳምንት ማብቂያ ላይ የተሻለና የጠራ አየር ለመተንፈስ ተችሎ ነበር። አሁን ግን እንደገና ሀገሪቱ በአየር ብክለት ጉም እንደተሸፈነች ተገልጿል። ዛሬ የዩናይትድ ስቴትስ ኤምባሲ በሚገኝበት የኒው ዴልሂ አካባቢ ያለው የአየር ብክለት መለኪያ 497 እንደነበር ታውቋል። አድማጮች የምትከታተሉት በ22 በ25 እና በ30 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ በ14 ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን እዚህ ስቱዲዮ ከደረስን ከገባን በኋላ የደረሰንን ዘገባ ነው የምናቀርበው። ኢትዮጵያ የተያያዘችው የለውጥ ጉዞ ይሳካ ዘንድ የወዳጆቿ አድጋፍ እንደሚያስፈልጋት አምባሳደር ማይክል ሬይነር ተናገሩ። ለዋሽንግተን ዲሲ ከንቲባ በተዘጋጀ የመቀበያ ስነ ስርዓት ላይ አዲስ አበባ ላይ ንግግር ያደረጉት አምባሳደር ሬይነር ለውጡን የመደገፉ ተግባር በዋነኝነት የሚጠበቀው ግን ከራሳቸው ከኢትዮጵያውያን ነው ነው ያሉት እስክንድር ፍሬው ዝርዝሩን ይዟል። አዲስ አበባ ጉብኝት ላይ ለሚገኙት የዋሽንግተን ዲሲ ከንቲባ በተዘጋጀ የመቀበያ ሥነ ሥርዓት ላይ የተናገሩት በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር የተለያዩ ጉዳዮችን አንስተዋል። የኢትዮጵያን ያለፈ ታሪክ ያወሱት፣ የመቻቻል ጉዞዋን ያስታወሱት አምባሳደሩ መጪውም ብሩህ እንደሚሆን እምነታቸውን ገልጸዋል። ልክ እንደ ዩናይትድ ስቴትስ እና ኢትዮጵያ ግንኙነት ሁሉ ለዚች ታላቅ አገር ከአስደናቂው ያለፈ ታሪክ ይልቅ የሚያጓጓውና የሚያስደስተው መጪው ጊዜ ነው። ባለፈው አንድ ዓመት ተኩል ኢትዮጵያ የተቀናጁ የተፋጠኑና የሚያስደንቁ አዎንታዊ የኢኮኖሚና የፖለቲካ ማሻሻያ እርምጃዎች ወስዳለች። በስፋታቸውና በቆራጥነታቸው የእውነት የሚያስደንቁ እርምጃዎች። እነዚህ የማሻሻያ እርምጃዎች ኢትዮጵያን የብዙሀን ፓርቲ ዲሞክራሲና የነፃ ገበያ ኢኮኖሚን የምትቀበል አድርገው እንደገና እየፈጠሯት ነው። እናም ኢትዮጵያን ፖለቲካዊ አሳታፊነት፣ ብልጽግናና መረጋጋት ያለበት የወደፊት ጊዜ የመገንባት ጉዞዋን ወደሚያፋጥን መንገድ አስገብተዋታል ኢትዮጵያውያን የሚፈልጉትንና የሚገባቸውን የለውጡ ሂደት በፍጥነቱና ሊያሳካ በሚያስበው ነገር በዓለም ታሪክ ታይቶ የማይታወቅና አስደናቂ ነውና፣ ያሉት በኢትዮጵያ እየተካሄደ ያለው ለውጥ የመጀመሪያ አስፈላጊነት ለ110 ሚሊዮን ሕዝቧ ቢሆንም ጎረቤቶቿና አህጉሪቱ እንደዚሁም ዩናይትድ ስቴትስ ከዚህ እንደሚያተርፉም አምባሳደር ሬነር ጠቁመዋል። ኢትዮጵያ የተያያዘችው የለውጥ ጉዞ ይሳካ ዘንድ የወዳጆቿ ድጋፍ እንደሚያስፈልገው የጠቆሙት አምባሳደሩ ዩናይትድ ስቴትስ የበኩሏን እያደረገች እንደሆነም አብራርተዋል። ዩናይትድ ስቴትስ የኢትዮጵያ የመንግስት ተቋማትና ህዝቦቿ፣ ማህበረሰባቸውንና አገራቸውን እንደዚሁም የወደፊት ዕድላቸውን ለማሻሻል በሚያደርጉት ጥረት አብራቸው ለመስራት ሙሉ ቁርጠኛ ናት። ረጅም ጊዜ ከቆየው የልማትና የሰብዓዊ ድጋፍ አጋርነታችን በተጨማሪ ባለፈው አንድ ዓመት ሰላማዊና ተአማኒነት ያለው ምርጫ ማካሄድ፣ የግጭት አፈታት፣ የህግ የበላይነት፣ የወጣቶች የስራ ዕድል፣ ነጻና ፕሮፌሽናል መገናኛ ብዙኃን፣ የጸጥታ አቅም ግንባታ እንደዚሁም የኢኮኖሚና የአካባቢ ሁኔታ ማሻሻያዎች የሚገኙበትን በሰባት ዘርፍ የተከፈለ የኢትዮጵያ የኢኮኖሚና የፖለቲካ ማሻሻያ እርምጃ ለመደገፍ ከመቶ ሚሊዮን ዶላር በላይ መድበናል። ዩናይትድ ስቴትስ የኢትዮጵያ መንግስትና ሌሎች አጋሮቹ ምንም ቢያደርጉ ግን ይህ ወቅትና እድል ለኢትዮጵያ ስኬት የሚጓጉትን ድጋፍ ሁሉ ይጠይቃል ብለዋል አምባሳደሩ በቅድሚያ በዋነኛነት የራሳቸውን የኢትዮጵያ ህዝቦችን ድጋፍ ይጠይቃል። ከየትኛውም ክልል ብሔር፣ ወይም ሃይማኖት የሆኑ ኢትዮጵያውያን አንድ በመሆን ለግልና ለብሔራዊ ስኬታቸው አስተማማኝ መንገድ የሆነውን ለውጥ እንዲደግፉ አበረታታለሁ። ክፍፍልና ጥፋት የሚሰብኩ ግጭት የሚቀሰቅሱ መልእክቶችን በአምባሳደሩ ንግግር ተዳስተዋል። ከዚህ ቀደም በጉዳዩ ላይ የተናገሩትን የደገሙት አምባሳደሩ መልእክትም አስተላልፈዋል። በዚህ ቁልፍ ሰዓት ኢትዮጵያውያን ለጋራ ዓላማ ለተሻለ የጋራ ጥቅም የሚያስተባብሯቸውና ክፍፍልና ጥፋትን የሚሰብኩ ድምጾች ቦታ እንዳይኖሯቸው የሚያደርጉ ተጽዕኖ ፈጣሪዎች ያስፈልጓቸዋል። ግጭት ቀስቃሽ መልእክቶቹ በውጭ ከሚገኙ ኢትዮጵያውያን ጭምር የሚመጡ መሆናቸውንም አምባሳደሩ አስታውሰዋል። እንዳለመታደል ሆኖ እነዚህ ጥፋት የሚያስከትሉ ድምፆች መቀመጫቸውን ዩናይትድ ስቴትስ ካደረጉ በውጭ የሚኖሩ ኢትዮጵያውያን ጭምር የሚመጡ ናቸው ከተመቻቸና የደህንነት ስጋት ከሌለበት ከዩናይትድ ስቴትስ ሆነው ኢትዮጵያ ውስጥ ጥላቻና ብጥብጥ እንዲፈጠር ከሚሰሩ ሰዎች። እነዚህ ድምፆች ከየትም ይምጡ ከየት፣ እዚህ ያላችሁ ብዙዎቻችሁ ልትጋፈጧቸው የሚያስችል አስደናቂ ስብእና አላችሁ። ተጽዕኖ ፈጣሪነታችሁን በግልጽና ጎላ ባለ ሁኔታ ትክክለኛውን ነገር ለመናገር እንድትጠቀሙበትና ለሁሉም የኢትዮጵያ ሕዝቦች የጋራ ጥቅም እንድትሰሩ አበረታታችኋለሁ። ዩናይትድ ስቴትስም ተመሳሳዩን ታደርጋለች ነው ያሉት። ለራሱና ላገሩ ሰላማዊ ብልጽግና ያለበትና በፖለቲካ አሳታፊ የሆነ ቀጣይ ጊዜ ለመፍጠር ከሚሰራ ከእያንዳንዱ ኢትዮጵያዊ ጋር እንቆማለን ብለዋል አምባሳደር ሬይነር በዚህ ንግግራቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። አሁን ደግሞ ወደ ትግራይ እናመራለን። በትግራይ ክልል በሴቶች ላይ የሚደርሱ ጥቃቶችን በመቃወም ትላንት በመቀለ ከተማ ሰላማዊ ሰልፍ ተካሂዷል። ሰልፉን ያስተባበሩት በጎ ፈቃደኞች መሆናቸውን ጠቅሶ ሙሉጌታ ጽባሀ ዝርዝር ዘገባ ልኮልናል። ወይኔ አብርሃ ሰላማዊ ሰልፉን ካስተባበሩ ወጣቶች አንዷ ናት። በትግራይ የተለያዩ አካባቢዎች ጾታዊ ጥቃት በተደጋጋሚ እንደሚፈጸምና ድርጊቱም ለማውገዝ ሰልፉን አዘጋጅተናል ብላለች። ጥቃቱን የሚፈጽሙ ተጠርጣሪዎች በሕግ እንዲጠየቁ ለማድረግ እና ለተጠቁትም ድምፅ ለመሆን ነው ሰልፉን ያካሄድ ነው በማለት ገልጻለች። የሰልፉ መልዕክት ሴቶች ላይ የደረሰ ስላለው ጥቃት በሙሉ ድምጻችንን ለማስሰማት ነው። ሴቶች ላይ እየደረሰ ያለው ጥቃት ይቁም ነው። ሶሻል ሚዲያ ላይም ካምፔን ስናደርግ ነበር ጋር የሰነበት ነው እና ኮምፔሩ መልእክትም ይቁም ነው ጾታዊ ጥቃት ይቁም። በሰልፉ የተሳተፉ በሴቶች ላይ የሚደርስ ጥቃት የሚያወግዙ ጽሁፎች በመያዝ ጥቁር ቲሸርት ለብሰው ድምጽ ሳያሰሙ ነበር ሰልፉን ያካሄዱት። የዚህም ምክንያት ወይኒስ ስትገልጽ፣ ዝም እንድንል ነበር ሲነገረን የነበረው። አንዲት ሴት ስትደፈር፣ ሴት ሲደፋባት ወይ ጾታዊ ጥቃት ሲያጋጥማት፣ ደፍራ አታወራም ጮክ ብላ አታወራም። እንዴት ዝም እንድንል እንደተደረገ ለመግለጽ ነው። በዛውም በደንብ ጥንካሬ ይኖረዋል ብለን ስላሰብን ነው ንያቱም በጽሁፎች ባነር ላይም ቲሸርት ላይም በተጻፉት ጽሁፎች እና ሙዚቃም ነበር። በእነሱ የፈለግነውን መልእክት ማስተላለፍ ይችለናል። ሰልፉ ሰላማዊ ሆኖ ያለ ጸጥታ ችግር ማለፉ የተናገረችው ወይኔ፣ ነገር ግን ሰላማዊ ሰልፉ በተካሄደባቸው አካባቢዎች የትራፊክ ፍሰት እንዲዘጉ ተጠይቆ የነበረ ቢሆንም በአለመዘጋቱ በሰልፉ ተሽከርካሪዎች እየረበሹን ነበሩ ብላለች። እጅግ በጣም ሰላማዊ ነበር። ምንም የረበሸን አካልም የለም። ሰልፉ እንዲበተን የተደረገ ሙከራም የለም። እጅግ በጣም ሰላማዊ ነበር። ብቻ ግን ትራፊኮች መንገዱን አልዘጉልንም። ከባጃጅ ጋር ከመኪና ጋር እየተጋፋን ነበር ሰልፉን ያካሄድ ነው። ብዙ ሰዎች ደግሞ ምን እያደረግን እንደሆነ እንኳን ምንም ግንዛቤው አልነበራቸውም። እንደ ቅብጠት ራሱ ታይቶ ነበር፣ እንደ ዘመናዊነት። ምን ሆነን ብለው ነው እነዚህ ደግሞ ሴቶች ተደፈሩና ምንድነው ምናምን ሲሉ የነበሩ ሰዎች አሉ። ትግላችን ገና እንደሚቀጥል ነው ይሄ ደግሞ የሚያሳየን፣ እና ብዙ ለውጥ መምጣት አለበት። ለውጡ ግን ዛሬ እኛ ጀምረናል እንደሚቀጥል አምናለሁ። ይህ ጾታዊ ጥቃት የመንግስት አመራሮች ሳይቀር እየፈጠሙት ያለ በመሆኑ አሳሳቢ ያደርገዋል። ያለችው ደግሞ ከሰልፉ አስተባባሪዎች አንዷ ሉዋም አለም ናት። ጥቃትን ቶለሬት የሚያደርግ ማህበረሰብ መኖር የለበትም በሚል ያንን ግንዛቤ ለመፍጠር ነው ዛሬ። እነዚህ ጥቃቶች መብዛታቸው የሚያሳየው እንደ ኖርማል ነገር ስለታየ ነው። ምክንያቱም በየቀኑ ይነገራል፣ ከንፈር ከመምጠጥ ያለፈ የተደረገ ነገር የለም በህግ አካላትም ቢሆን በማህበረሰቡም ከቤት ጀምሮ ማለት ነው። ሁሉም ሰው ችግር እንደሌለ ነው የሚወስደው ማለት ነው። ታንም ግማሽ ህብረተሰብ ጥሩ ካልሆነ ህብረተሰቡ በአጠቃላይ ደግሞ ጥሩ መሆን አይችልም። ስለዚህ ትክክል ብቻ አይደለም። እንደ ኖርማል ነገር አትዩት። የማህበረሰቡ መበስበስ ስለሚያሳይ ማን ያንን ለማስተካከል ሁላችንም አብረን መስራት አለብን። በሰልፉ ወንዶቹን በመሳተፍ በሴቶች የሚደርሰው ጥቃት ኮንነውታል። ሉም የሴቶች ጥቃት የማህበረሰብ ጥቃት ነው ብለው ስላመኑ ነው ወንዶቹም በሰልፉ የተሳተፉት ብላለች። የሴቶች ጥቃት ችግር የሁሉም ማህበረሰብ ችግር ስለሆነ ያንን ደግሞ ሁላችንም እኩል የሚመለከተን ነገር ስለሆነ አብረን ድምጻችንን ማሰማት ስላለብን ያንን አምነውበት ከኛ ጋር አብረውን ተሰልፈዋል። ስለዚህ ለዛ ነው አብረውን የወጡት ማለት ነው ኖ፣ በሚል መሪ ቃል ነው ሰልፉ የተካሄደው። ይሆኖ ይበቃል ማለት ነው። ይህ ሰልፍ ለማካሄድ ከሶስት ሳምንታት በፊት ታቅዶ የነበረ ቢሆንም የከተማው አስተዳደር በመከልከሉ ሳይካሄድ እንደቀረ መዘገባችን ይታወቃል። ለአሜሪካ ድምፅ፣ ሙልጌታ ጽብሃ መቀለም ደግሞ ጌታ ስብሃን ለዘገባው እናመሰግናለን። አድማጮች፣ አሁን የሳምንታዊ ስፖርት ቅንብር ነው ሰዓቱ። የፕሮግራሙ አዘጋጅና አቅራቢ ግርማቸው ከበደ የሳምንቱን አበይት የስፖርት ዜናዎች ይዞ ቀርበዋል። ስፖርት ሰላም እንደምናመሻቸው የስፖርት ወዳጆች፣ በዛሬው የስፖርት ዝግጅት የሉሲዎቹ አሰልጣኝ ብርሃኑ ግዛው ጋዜጣዊ መግለጫ፣ በዓለም አትሌቲክስ የአመቱ ምርጥ ወንድ አትሌት ምርጫ የመጨረሻ እጩዎች መታወቅ፣ ሰንበሬ ተፈሪ የአታፖ ኤርካ ዓለም አቀፍ ሀገር አቋራጭ ውድድርን ማሸነፏ፣ የኢትዮጵያ አትሌቲክስ ፌዴሬሽን የአትሌቶች ተወካይ ውልን ማቋረጡ፣ እንዲሁም የአዲስ አበባ ከተማ ዋንጫ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደነኝ። አብራችሁን ቆዩ። በመካከለኛውና ምስራቅ አፍሪካ ሀገራት የሴቶች እግር ኳስ ሻምፒዮና ላይ የሚሳተፈው የኢትዮጵያ ሴቶች ብሔራዊ ቡድን የዝግጅት ጊዜ እጥረት እንዳለበት ተገልጿል። አዲሱ የሉሲዎቹ አሰልጣኝ ብርሃኑ ግዛው ዛሬ በሰጡት ጋዜጣዊ መግለጫ አጋጠሙኝ ያሏቸውን ችግሮች አብራርተዋል። እንግዲህ በዚህ በስልጠና ጊዜ አጋጠመኝ ከፍተኛው ችግር ምንድን ነው ብዬ አስባለሁ። የመጀመሪያ ተጫዋቾች በክልብ በደንብ አለመዘጋጀት አንድ። ሁለተኛ ነገር ደግሞ ተጫዋቾቹ ደግሞ ያው ስትራ ፖ ይዞ ማለትም የአንድ ሳምንት የሁለት ሳምንት እና የሶስት ሳምንት ከፍተኛ ዝግጅት የተዘጋጅትና ከውድድር ደግሞ አራት ወር የመ የራቀ ብሔራዊ ቡድን መሆኑን ሦስቱ ነገሮች ደግሞ በደንብ አስቸጋሪ ነገር ነዋል። በሴካፋ የሴቶች እግር ኳስ ሻምፒዮና ሉሲዎቹ ከኬንያ፣ ዩጋንዳ እና ጅቡቲ ጋር መደልደላቸው ይታወሳል። ውድድሩ ህዳር ስድስት ይጀመራል። በዓለም አትሌቲክስ የአመቱ ምርጥ ወንድ አትሌት ምርጫ የመጨረሻ እጩዎች ታውቀዋል። የአመቱ የዓለም አትሌቲክስ ሽልማት ሊካሄድ 12 ቀናት የቀሩት ሲሆን የመጨረሻ እጩ የሆኑት አምስት ወንድ አትሌቶች ተለይተዋል። በዴንማርክ አርሁስ የዓለም ሀገር አቋራጭ አሸናፊው በ10000 ሜትር የዓለም ሻምፒዮኑና በ5000 ሜትር የዳይመንድ ሊግ ፍጻሜ ባለድሉ ዩጋንዳዊው ጆሹዋ ቼፕቴጊ እንዲሁም በለንደን ማራቶን የቦታውን ክብረ ወሰን የሰበረውና ማራቶኑን ከሁለት ሰዓት በታች የሮጠ የመጀመሪያው አትሌት የሆነው ኬንያዊው ኤሊፍ ኪፕቾጊ ከአፍሪካ የመጨረሻ እጩዎች ውስጥ የገቡ አትሌቶች ሆነዋል። የዩናይትድ ስቴትስ ሁለት አትሌቶችም ሽልማቱን ለማግኘት የመጨረሻ ድምፅ ይጠብቃሉ። በምርኩዝን ላይ የዓለም ሻምፒዮን የዩናይትድ ስቴትስ ብሔራዊ ሻምፒዮንና በአመቱ ከተወዳደረባቸው 17 ውድድሮች 12ቱን ያሸነፈው ሳም ኬንድሪክስ እንዲሁም በ100 ሜትርና 200 ሜትር የዳይመንድ ሊግ ፍጻሜ ባለድሉና በ200 ሜትር የዓለም ሻምፒዮኑ ኖሃ ላይልስ ከእጩዎቹ መካከል ናቸው። በ400 ሜትር መሰናክል የዓለም ሻምፒዮኑ እንዲሁም በአውሮፓውያኑ አቆጣጠር በ2019 ዓ ም ባደረጋቸው ሁሉም ውድድሮች ያልተሸነፈው ኖርዌያዊው ካርስተን ዋርሆልምም የዓለም አትሌቲክስ የአመቱ ምርጥ ወንድ አትሌት ለመሆን ድምፅ ይጠብቃል። በዓለም አትሌቲክስ ሻምፒዮናው በ5000 ሜትር የብር ሜዳሊያ ያገኘው ሰለሞን ባረጋ በ3000 ሜትር መሰናክል የብር ሜዳሊያ አሸናፊው ለሜቻ ግርማና በመላው አፍሪካ ጨዋታዎች በ1500 ሜትር የነሐስ ሜዳሊያ ያሸነፈችው ለምለም ኃይሉ ደግሞ ለወጣቶች የሚሰጠውን የተስፈኛ ኮከብ ሽልማት ለማግኘት ይፎካከራሉ። ሰንበሬ ተፈሪ የአታፖ ኤርካ ዓለም አቀፍ ሀገር አቋራጭ ውድድርን አሸንፋለች። 8 ኪሎ ሜትር በሸፈነውና አራት ዙሮች ባሉት የሴቶቹ ሀገር አቋራጭ ውድድር ሰንበሬ ሶስተኛውና 2 ኪሎ ሜትር ርዝመት ያለው ወሳኝ ዙር ላይ መሪነቱን የያዘች ሲሆን 1.3 ኪሎ ሜትር ሲቀረው ደግሞ ከተከታዮቿ የ15 ሜትር ልዩነት ፈጥራለች። ሰንበሬ ርቀቱን በ25 ደቂቃ 38 ሰከንድ ቀድማ ጨርሳለች። ዘነቡ ፍቃዱ ደግሞ ሶስተኛ ወጥታለች። ሰንበሬ ለአራት ጊዜ በተሳተፈችበት በስፔን ቡርሆስ በተደረገው በዚህ አገር አቋራጭ ውድድር ለአራተኛ ተከታታይ ጊዜ ድል አድርጋለች። ይህን ውድድር በተከታታይ በብዛት ያሸነፈው ለአምስት ተከታታይ ዓመታት ሪባኑን ቀድሞ የበጠሰው ሌላኛው ኢትዮጵያዊ ኢማና መርጋ ነው። ስፔናዊው ኡዋሲም ኡማይዝ ባሸነፈበት በወንዶች ውድድር ኤርትራዊው አሮን ክፍሌ አራተኛ ወጥቷል። በቻይና ናንቻንግ ማራቶንም ኢትዮጵያውያን አትሌቶች ድል ቀንቷቸዋል። መልካም ግዛው፣ በቀሉ በጂ ና ጋዲሴ ነጋሳ ከአንደኛ እስከ ሶስተኛ ወጥተዋል። በወንዶቹ ውድድር ደግሞ ኬንያዊው ስቴፈን ኬፕሊሞ ሲያሸንፍ ኢትዮጵያዊው ታደሰ ተመቻቹ ሶስተኛ ወጥቷል። የኢትዮጵያ አትሌቲክስ ፌዴሬሽን ውሳኔውን ያላከበሩ የአትሌቶች ተወካይን ውል ማቋረጡን አስታውቋል። በመስከረም ወር መጨረሻ በካታር ዶሃ በተካሄደው የዓለም አትሌቲክስ ሻምፒዮና ላይ በማራቶን የተወዳደሩ አትሌቶች ከሶስት ወራት የማገገሚያ ጊዜ ቀድመው ምንም ውድድር እንዳያደርጉ ፌዴሬሽኑ በወቅቱ ውሳኔ ማስተላለፉ ይታወቃል። ይህንን ውሳኔ በሚጥሱ አካላት ላይ ደግሞ ፌዴሬሽኑ እርምጃ ወስዳለው ማለቱም ይታወሳል። ሩቲ አጋ ከዓለም አትሌቲክስ ሻምፒዮና የማራቶን ውድድር ከ36 ቀናት በኋላ፣ እንዲሁም ሌሊሳ ዲሳሳ ደግሞ ከዶሃው የዓለም ሻምፒዮና ነት ድል 26 ቀናት በኋላ በኋላ ከሳምንት በፊት በኒውዮርክ ማራቶን ሮጠዋል። የኤሊት ስፖርት ማኔጅመንት ኢንተርናሽናል ስራ አስኪያጅና ከኢትዮጵያ የአትሌት ተወካዮች አንዱ የሆኑት ሁሴን ማኪ ውሳኔውን በመተላለፍ አትሌቶቻቸውን በኒውዮርክ ማራቶን አሳትፈው የአሰራር ጥሰት ፈጽመዋል በሚል የኢትዮጵያ አትሌቲክስ ፌዴሬሽን በተወካዩ ላይ የውል ማቋረጥ እርምጃ መውሰዱን ዛሬ በጽሁፍ ባወጣው መግለጫ አስታውቋል። በዚህም መሰረት ፌዴሬሽኑ ውሳኔውን የማይቀይር ከሆነ ከሩቲና ሌሊሳ በተጨማሪ ሰለሞን ባረጋ፣ ሳሙኤል ተፈራና ሕይወት አያሌው ከአትሌቶች ተወካያቸው ጋር ያላቸውን የሥራ ግንኙነት ማቋረጥ አለባቸው። ይህንን የማያደርጉ ከሆነ ከፌዴሬሽኑ ምንም አይነት አገልግሎት አያገኙም። ሞቅ ባለ ስሜት በተጀመረው የአዲስ አበባ ከተማ ዋንጫ ተጋባዥ ክለቦች ድል ቀርቷቸዋል ስምንት ቡድኖች በሁለት ምድቦች ተከፍለው የሚፋለሙበት የአዲስ አበባ ከተማ ዋንጫ ባለፈው ቅዳሜ ሲጀመር በመክፈቻው ጨዋታ ባህር ዳር ከተማ ወልቂጤ ከተማን አንድ ለዜሮ አሸንፏል መከላከያ ደግሞ ቅዱስ ጊዮርጊስን ሁለት ለአንድ ረቷል ከጨዋታዎች በፊትና በጨዋታዎች መሃል ሰላም አዲስ አበባና ኢትዮጵያ የሚሉ ሙዚቃዎችና መልእክቶች እየተላለፉበት የሚገኘው ውድድር ትላንት ሲቀጥል ወልዋሉ አዲግራት ዩኒቨርሲቲ ኢትዮ ኤሌክትሪክን አንድ ለዜሮ ረጥቷል። ከ16 ዓመታት በኋላ በድጋሚ ኢትዮጵያ ቡናን ለማሰልጠን ከዩናይትድ ስቴትስ ወደ ኢትዮጵያ የተመለሰው ካሳይ አራጌ የመጀመሪያ የነጥብ ጨዋታውን አድርጓል። ተጋባዡ ሰበታፊ ኢትዮጵያ ቡናን አንድ ለዜሮ አሸንፏል። የአዲስ አበባ ከተማ ዋንጫ ሁለተኛ የምድብ ጨዋታዎች ረቡና ሐሙስ ሲቀጥሉ፣ በምድብ አንድ መከላከያ ከባህር ዳር፣ ቅዱስ ጊዮርጊስ ከወልቂጤ በምድብ ሁለት ደግሞ ወልዋሎ ከሰበታ፣ ኢትዮጵያ ቡና ከኤሌክትሪክ ይጫወታሉ። በአዲስ አበባ ከተማ ዋንጫ የጨዋታ ኮከብ የሚሆኑ ተጫዋቾች አስር ሺ ብር ሽልማት ያገኛሉ። በሌሎች ውድድሮች ደግሞ ስድስት ቡድኖች በተሳተፉበት በአዳማ ከተማ ዋንጫ ዛሬ በተደረጉ ጨዋታዎች ሀዲያ ሆሳዕና ጅማ አባጅፋርን ሁለት ለአንድ ሲያሸንፍ ሐዋሳ ከተማ ድሬዳዋ ከተማን አንድ ለዜሮ ረትቷል። በውጤቶቹ መሰረት ፋሲል ከነማ፣ አዳማ ከተማ፣ ሀዲያ ሆሳዕና ና ሐዋሳ ከተማ ወደ ግማሽ ፍጻሜ አልፈዋል። በትግራይ ዋንጫ የዛሬ ጨዋታ ደግሞ ስሁል ሽረ ከሶሎዳ ዓድዋ ባዶ ለባዶ ተለያይተዋል። በአውሮፓ እግር ኳስ ውስጥ ያለው ዘረኝነት ከሳምንት ሳምንት መነጋገሪያ መሆኑን ቀጥሏል። ከሳምንት በፊት በጣሊያን ሴሪያ ማሪዮ ባሎቴሊ በደጋፊዎች የዘረኝነት ጥቃት ደርሶበት ነበር። ሜዳ ጥሎ ከወጣ በኋላ በቡድን አጋሮቹ ድጋፍና ልመና ወደ ሜዳ ተመልሷል። በዚህ ሳምንት የዘረኝነት ጥቃቱ ሰለባ የሆነው ደግሞ የዩክሬኑ ሻክታር ዶኔትስክ ተጫዋች ታይሰን ነው። ታይሰን በጥቁር የቆዳ ቀለሙ ምክንያት በተጋጣሚው ዳይናሞ ኬቭ ደጋፊዎች የዘረኝነት ስድብ ተሰድቧል። ለዘረኝነት ስድብ ምላሽ በመስጠቱና ኳስ ወደ ተጋጣሚ ደጋፊዎች በመጠለዙ በቀይ ካርድ ከሜዳ ተሰናብቷል። በዚህም ከሌላኛው የጥቃት ሰለባ ብራዚላዊው ዴንቲኒሆ ጋር እንባቸውን እያዘሩ ሜዳውን ለቀው ወጥተዋል። ምንም እንኳን ጨዋታው ከአምስት ደቂቃ በኋላ እንደገና ቢጀመርም ዳኛው በሰባ ሰባተኛው ደቂቃ አቋርጠውት ነበር ታይሰን ከጨዋታው በኋላ በማህበራዊ ድረገጾች ባሰፈረው አስተያየት ለቅሶውን የረዳት የለሽነት እምባ ሲል ገልጾታል የቆዳ ቀለሜን እወደዋለሁ ለቀለሜና ለፍቅር እፋለማለሁ እንዲህ አይነት ኢሰብአዊና አስቀያሚ ድርጊትን ተቃውሞ መናገሬንም አላቆምም ብሏል ታይሰን የዛሬ የስፖርት ዘገባዎች እነዚህ ናቸው ግርማቸው ከበደ ነኝ ለሁላችሁም መልካም ምሽት ይሁንላችሁ የወልዲያ ዩኒቨርሲቲውን ወደ ተረጋጋ የመማር ማስተማር ሂደት ለመመለስ ጥረት እያደረጉ መሆናቸውን ዩኒቨርሲቲው አስታወቀ። ተማሪዎች በጸጥታ ኃይሎች ታፍነው ተወስደዋል የሚል ክስ በማህበራዊ ገጾች እየተስተጋባ መሆኑን አስመልክቶ የአሜሪካ ድምፅ ለፖሊስ ላቀረበው ጥያቄ የሰሜን ወሎ ዞን ፖሊስ በጥፋት ከተጠረጠሩና በእስር ከሚገኙ በስተቀር አንድም ታፍኖ የተወሰደ የለም ብሏል። መስፍን አራጌ ዝርዝር አለው። ወልዲያ ዛሬ በሁለት አብይ ጉዳዮች ተወጥራ ነው አለችው። ከተማዋን ባጥለቀለቀው የበረሃ አንበጣና ሰሞናዊ ግጭት ተከትሎ በወልዲያ ዩኒቨርሲቲ በተፈጠረው አለመረጋጋት ያንበጣውን መንጋ በተለመደው ባህላዊ ዘዴ ከአካባቢው ማባረር ተችሏል። ወልዲያ ዩኒቨርሲቲ ግን የተለመደውን የመማር ማስተማር ተግባሩን መከወን አልቻለም። በግጭቱ ጉዳት ደርሶባቸው የሕክምና ድጋፍ የሚደረግላቸውን ተማሪዎች ለማናገር ወደ ወልዲያ አጠቃላይ ሆስፒታል ሄጄ ነበር። አንዳንድ አስታማሚ ተማሪዎች ዘገባው የሚፈይድልን ነገር የለም በሚል አስተያየት ለመስጠት ፈቃደኛ አልሆኑ። አንድ ጉዳት የደረሰበት ተማሪ ግን ጥቃቱ እየተፈጸሙ ብሔርን መሰረት አድርጎ ነው ሲል ተናግሯል። ማታ ወደ አንድ ሰዓት ምናምን ስፔስ ወጥቼ ከስፔስ ስመልስ ደግሞ ከልጆቹ ወደ አስር ምናምን ይሆናሉ ስፔስ ይዛ የተማሩበት ቦታ ከዛ ነ ስመልስ ከመንገድ ላይ ተገናኘ ከነሱ ጋር ማለት ነው አንዱ ደግሞ በጀርባ በኩል የተመጣው ከዛ ነ ሲወርቅ እነሱ ትቶኝ ሄደኝ ከኔ ጋር የነበረው ደግሞ እሱ እየቀጠቀጡ እየቀጠቀጡ እዛ ወደ ጫካ ወሰዱት ናቸው። አዎ፣ ይታወቃሉ። አይ ይታወቅም፣ ግን አዎ፣ ግቢ ውስጥ ነው። ግጭቱ ሲነሳ ብሄር ተኮር አልነበረም ያሉት የሰሜን ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ሀብታሙ ሲሳይ፣ በተለይ መረጋጋትን የሚጠሉ ኃይላት ስለሞቱት ሰዎች ከማዘን ይልቅ ብሔራቸውን በማንሳት ድብቅ ዓላማቸውን ለማስፈጸም የሚያደርጉት ጥረት ነው ሲሉ ይወቅሳሉ። መጀመሪያ ብሄር ተኮር አልነበረም የነበረው ግጭት፣ ከዛ በኋላ ነው ወደ ብሄር ተኮር የዞረውና ግጭቱ ሊነሳ የቻለው ማለት ነው። በዚህ መሀል ላይ ለአሁን ሰው ሞተ አይደለም፣ አንድ ሰው ከሞተ ቀጥታ ወደ ብሄር ነው ወደ ማንነቱ፣ ወደ ስሙ መጠሪያ፣ በሰውነቱ ሳይሆን ሰው ሞተ ሳይሆን እየተባለ ያለው ይሄ ብሄር ሞተ፣ ይሄ ብሄር ሞተ፣ ይሄ ብሄር ሞተ የሚል ነው። እነዚህ ነገሮች ደግሞ ችግሮችን እያባባሱት እና ወደ ቀውስ እያመጣ ያለበት ሁኔታ ነው ያለው። ማሰብ ያለብን ሰው ሲሞት ሰው ሞተ የሚለውን አስተሳሰብ ነው እንጂ ወደ ሌላ ነገር ወደ ተቀጥላ ኋላ በመጣ ማንነት ወይም የብሔር ስም አይደለም መሰረት ያለበት። በዩኒቨርሲቲ የአካዳሚክ ፕሮግራሞች ኦፊሰር አቶ ሳሙኤል ነጋቴ በዚሁ ላይ አስተያየታቸውን እንዲሰጡ ጠይቅያቸው ነበር። በጣም የሚያሳዝኑ የተለያዩ መግለጫዎች እያየን ነው። ብዙ አክቲቪስቶች ችግሩ ከተፈጠረበት ሰዓት ጀምሮ የሚለቀቁ ብዙ ነገሮች አሉ። በጣም የሚያሳዝን ነው። ይች ሀገር ብትፈርስ የሚጠቀም አካል ያለ እስኪመስል ድረስ ይችን ሀገር እዚህ ግቢ ላይ የሚፈጠረው ችግር በግቢው ተወስኖ የሚቀር ወደ ሌሎች የሀገሪቱ ክፍል እንዲዛመት እና በተለያዩ አካባቢዎች ተማሳይ ችግሮች እንዲነሱ ሌት ተቀን ተግተው የሚሰሩ ብዙ አካላቶች አሉ። የተለያዩ ሀገሮች ላይ የነበሩ በግጭት ጊዜ የታዩ ምስሎች ለምሳሌ ከህንድ ሀገር ከደቡብ አፍሪካ የተወሰዱ ምስሎች ሁሉ እየተለቀቁ እያየ ናቸው ነው። እዚህ ዩኒቨርሲቲ ላይ ሁሉ እንደተደረጉ ተደርጎ በሌላ ሀገር የተከሰቱ የፀጥታ ችግሮች ላይ የተነሱ ፎቶዎችን በመውሰድ በማህበራዊ ሚዲያ በጣም በስፋት እየተሰራጨ ነው ያለው። የወልዲያ ጠቅላላ ሆስፒታል ሜዲካል ዳይሬክተር ዶክተር ተስፋዬ ሙላው ስለ ተማሪዎቹ የህክምና አሰጣጥ ይህን ብለዋል። ያው ጠቅላላ የተጎዱ ተማሪዎች አስራ አምስት ናቸው። ከአስራ አምስቱ መጀመሪያ ላይ እንደመጡ ሞቶ የመጡ ሁለት አሉን። አንደኛው እዚህ ከደረሰ በኋላ ነው የሞተው። አንደኛው ደግሞ ሞቶ የመጣ ነው። ከሌላ ለአስራ ሶስት ተማሪዎች አሉ ከአስራ ሶስት ተማሪዎች ውስጥ ግን አንደኛው ነው ከፍተኛ ጉዳት የነበረው እሱም አሁን በተደረገለት ህክምና በጥሩ ጤንነት ይገኛል። ሌሎች ተማሪዎች ግን የነበራቸው የጉዳት መጠን መጠነኛ ሲሆን ታክመው ወዳው መውጣት የሚችሉ የነበረ ቢሆንም ነገር ግን ዩኒቨርሲቲ ላይ ያለው መረጋጋት አስቸጋሪ ስለነበረ እሱ እስከሚስተካከል ለአንድ ቀን ሆስፒታል አሳድረናቸዋል። ካሳደርነው በኋላ ዛሬ ረፋድ አካባቢ አምስት ሰዓት አካባቢ ላይ ወደ ቤታቸው እንዲሄዱ አድርገናል። ወደ ዩኒቨርሲቲ እንድመልሱ አድርገናል። አንድ ሁለት ተማሪዎች ደግሞ ተጨማሪ ህክምና ስለሚያስፈልጋቸው ህክምናቸውን እስከሚጨርሱ እዚሁ እየተከታተልናቸውን እንገኛለን። እንዲሁ ያለመረጋጋት ሁኔታዎች ተስተውለውበት ነበር። ዛሬ ከሀገር ሽማግሌዎች ከሃይማኖት አባቶች ጋር ውይይት አካሂደዋል ከኦሮሞ ተማሪዎች ጋር። ይህ ውይይት ስኬታማ አልነበረም። ምክንያቱም እኛ እንሄዳለን ወደ ቤተሰቦቻችን እንቀላቀላለን እንጂ አንቆይም የሚል ነበር። የሃይማኖት አባቶችን አስፈላጊውን ጥረት አድርገዋል፣ እነሱን ለማርገብ። ለጊዜው አልተሳካም ውይይቱ። ከዚህ ጋር በተያያዙ ከምሳ በኋላ መልስ የሆነ ግርግር ነበር። ይሄ ግርግር ላይ ምንም አይነት ያደረሰው ጉዳት የለም። ምንም አይነት ቀላልም ሆነ ከባድ የደረሰ ጉዳት የለም። በወቅቱ የጸጥታ ኃይል ችግሩን በቦታው በመድረስ ተቋቁሞታል፣ ተቆጣጥሮታል። ሳፋት አካባቢ ተማሪዎች መካከል መንጫጫት ነገሮች ነበሩ። ተማሪዎች የሚሯሯጡ ነበረ ግቢ ውስጥ ያው ያን ያክል ጉዳት ደረጃ ተማሪዎች ላይ የደረሰ ጉዳት ባይኖርም የጸጥታ አካላቶች በመከላከያ ሰራዊትና ፌደራል ፖሊስ በዶርማቸው አካባቢ በመሄድ እንዲህ አንዳንድ ችግር ለመፍጠር ሲንቀሳቀሱ የነበሩ ተማሪዎችን በማረጋጋት ሂደት ያው አሁንም እዛ ዶርማ አካባቢ ነበር የመጣሁት ተማሪዎች የደረሰ ጉዳት ባይኖርም የተወሰነ ጫጫታዎች ነበሩ። ነገር ግን አሁን ያው እየሰማችሁት እንዳለ እናንተም ያው መረጋጋት አለ። ተማሪዎች ተማሪዎች በየዶርማቸው ነው ያሉት። ዛሬ የተወሰኑ ተማሪዎችን ለማናገር ጥረት አድርገን ነበረ። ሆስፒታል ሄደን ጉዳቱ የደረሰብን ብሔራችንን መሰረት አድርጎ ነው የሚል አስተያየት አላቸው። ና ስለዚህ ጉዳይ የሰማችሁት ነገር አለ? በአጠቃላይ ችግሩ እንዴት ነበር አነሳሱ? ምክንያቱም የሚሉትን ነገሮች ያው የሚመለከታቸው የጸጥታ አካላት ከሆነ በማጣራት ላይ ነው ያለ ነው። ኳስ አይተው ልጆች ከወጡ በኋላ በመካከላቸው በተፈጠረ አለመግባባት ችግሩ ተፈጠረ የሚል መረጃ ነው ያለን። በሂደት ያው ወደፊት አጣርተን እንደርስበትን የምናሳውቅ ቢሆንም ያው ከብሔር ጋር ነው እኛ ጋር ሁሉ ነገር የሚያያዘው በአሁኑ ሰዓት አበበና ጫላ የሚባሉ ሁለት ተማሪዎች ቢጣሉ፣ አበበና ጫላ ጣሉ ሳይሆን አበበው አማራ ከሆነ ጫላ ኦሮሞ ከሆነ አማራና ኦሮሞ ተጣሉ ነው የሚባሉ። አበበና ገብረ እግዚአብሔር ቢጣሉ፣ አማራና ትግሬ ተጣሉ የሚባሉ። ሁሉ ነገር በብሄር የሚመነዘርበት ጊዜ ላይ ስለሆነ ያለ ነው። ይሄም ከብሄር ጋር ቢያያዝ ብዙ የሚያስገርም አይደለም። ነገር ግን ያው የማጣራት የሚጠይቅ ነው ራሱ። ከሁሉም ብሔር የተጎዱ ተማሪዎች አሉ። የቆሰሉ ተማሪዎችም ከተለያዩ ክልል የመጡ ተማሪዎች ናቸው። ስለዚህ በቀጥታ ያው የግጭቱ ዕለት ጀምሮ የብሄር መልክ በማስያዝ ነው ሲራገም የነበረው ወሬው። ግጭቱ የብሄር ነው ለማለት የሚያስደፍር አይደለም እና እንደው መረጃውን አጣርተን ብናሳውቅ ነው የሚሻለው። አንዳንድ ተማሪዎች ታፍነው የተወሰዱ ተማሪዎች አሉ የሚል ቅሬታ ያሰማሉ። በዚህ ጉዳይ ኮማንደር ሀብታሙ ሲመለሱ ምንም አይነት የታፈነ ተማሪ የለም፣ በዚህ ከወንጀል ድርጊቱ ጋር ተሳትፈዋል፣ አስተባብረዋል የተባሉ የተጠረጠሩ ወንጀል ድርጊት የተጠረጠሩ ሰዎች ብቻ ተማሪዎች ታስረዋል፣ ከውስጥ ከነበሩት መካከል ታሰረዋሉ እንጂ የታፈነ የለም የለም። በግልጽ የታሰሩት ሰዎችም በፖሊስ ጣቢያ ነው ታስረው የሚገኙት። ከዛ ውጭ ግን ታፍኗል የሚል አካል ካለ ማን የሚለውን በስም ቢጠቅሱት ማጣራት የሚቻልበት ሁኔታ አለ። በወንጀል ድርጊት ተሳትፈዋል ተብሎ የተጠረጠሩ አስራ ሶስት ሰዎች በቁጥጥር ስር መዋላቸውን ኮማንደሩ ዛሬ ገልጸዋል። በደረሰው ሞትና ጉዳት የተሰማቸውን ሐዘን የገለጹት የወልዲያ ከተማ ከንቲባ አቶ መሐመድ ያሲን በበኩላቸው የከተማዋ ነዋሪ ተጎጂዎችን ወደ ሆስፒታል በመምጣት በምግብ በአልባሳትና በገንዘብ ላደረገው ድጋፍ ምስጋናቸውን ገልጸዋል። ድርጊቱ የከተማዋን የክልሉን ሕዝብ ብሎም ኢትዮጵያን የማይወክል በመሆኑ ነገ በሰላማዊ ሰልፍ ድርጊቱን ለማውገዝ መዘጋጀቱን ጠቁመዋል ለአሜሪካ ድምጽ ሬዲዮ መስፍን አራጌደኝ ከወልዲያ አድማጮች አሁን የዜና ማጠቃለያ እናሰማለን በወልዲያ ዩኒቨርሲቲ ተማሪዎች ላይ የተፈጸመው ግድያ ስልጣን በአቋራጭ መንገድ ለመያዝ በሚፈልጉ ሰዎች የተደገፈ ክፉ አድራጎት ነው ሲል የኦሮሞ ፌደራላዊ መንግስት ኮነነ። የትኛውም የሀገሪቱ ክፍል ለዚህ አስከፊ ድርጊት አጸፋ እንዳይፈጸም ተማጸነ። የድርጅቱ የሥራ አስፈጻሚ ኮሚቴ አባል አቶ ጥሩነት ገሞታ በድርጊቱ ወደ ነበሩበት የስልጣን ዘመን ለመመለስ ያለው አካላት እጅ አለበት ብለው እንደሚያምኑ ተናግረዋል። በፓሪስና ሌሎች በርካታ የፈረንሳይ ከተሞች በሺዎች የሚቆጠሩ ሙስሊም ጠል ድርጊቶችን በመቃወም አደባባይ ወጡ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እሳቸውን ኢላማ ባደረገው የምርመራ ሂደት ላይ ትናንት እሁድ አዲስ የቃላት ጥቃት ከፍተዋል። አሳፋሪ ነው ብለውታል። ዴሞክራቶች ሪፑብሊካውያን የጠይቋቸው የሚፈልጉ ምስክሮችን እያስገድ እያገደቡ ነው ሲሉ አማረዋል። የተባበሩት መንግስታት ድርጅት የኢራቅ እርዳታ ተልዕኮ መንግስት ለተቃውሞ የሚሰጣቸው ምላሽ ፈጣንና ተጨባጭ ውጤት ያለው መሆን አለበት ሲል ትናንት አስጠንቅቋል። ለአንዳንድ የተቃዋሚዎች ጥያቄዎች ምላሽ ሊሆን የሚችል ፍኖተ ካርታ ለማቅረብ ፍላጎቱን ገልጿል። ተቃውሞ የተነሳው ባለፈው ጥቅምት ወር ነው። እንደ አውሮፓ አቆጣጠር ካለፈው ጥቅምት አንድ አንስቶ የታሰሩት ሁሉ በአንድ ሳምንት ውስጥ እንዲፈቱ፣ በተቃዋሚዎች ላይ ከሚገባው በላይ ኃይል የተጠቀሙት ለፍርድ እንዲቀርቡ የሚደረገው ጥረት እንዲፋጠን የሚጠይቅ መግለጫ የተባበሩት መንግስታት ድርጅት ጽሕፈት ቤት አውጥቷል። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22፣ በ25 እና በ31 ሜትር ባንዶች በአጭር ሞገድ በሃዱ ራዲዮ ኤፍ ኤም 943 እና እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚ ላይ ያበቃል። ያስተናገድናችሁ አሉላ ከበደ እና አዳኝ ሳየን ከአቀናባሪያችን ንጉስ ታምሬ እና ከተተኪው ስርጭት መሐንዲስ እንዲሁም ከጥረኛ ዋና አዘጋጅ ሰለሞን አባተ እና ከተቀሩ ባልደረቦቻችን 别别 <music>